ሰደድ እሳት፣ ህገወጥ የሰዎች ሰፈራ፣ የእርሻ እንቅስቃሴ መስፋፋት፣ ግጭትና ሌሎች ሰው ሰራሽ ችግሮች በኢትዮጵያ በሚገኙ ብርቅዬ እንስሳት መካከል አንዱ በሆነው ዋሊያ አይቤክስ ሕልውና ላይ ስጋት መጋረጣቸውን የኢትዮጵያ የዱር እንስሳት ባለስልጣን አስታውቋል። ኤደን ገርመው የኢትዮጵያ የዱር እንስሳት ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ የሆኑትን አቶ ናቃቸው ብርሌውን በዚህ ዙሪያ አነጋግራለች። ተከታዩ እሱ ነው። ኢትዮጵያ እንደ ሀገር አሉኝ ከምትላቸው በብዙ ተቋማቶቿ ላይ አርማ በመሆን በቀዳሚነት ስሙ የሚነሳው ብርቅዬው ዋሊያ አይቤክስ የህልውና ስጋት እንደ ገጠመው የኢትዮጵያ የዱር እንስሳት ባለስልጣን አረጋግጧል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ቢሮ ስራ አስፈጻሚ የሆኑት አቶ ናቃቸው ብርሌው የዋሊያ አይቤክስ ቁጥር በእጅጉ መመናመኑን በመገንዘብ መንግስት አፋጣኝ የዳሰሳ ጥናት እያደረገን ይላሉ ያለው ከዚህ ቀደም ብሎ የነበረው ቁጥር ያሳይ የነበረው ዘጠኝ መቶ አካባቢ ድረስ የነበረ የዋሊያ አይቤክስ እንደነበረ ነው። አሁን ላይ ብዛት ያል ዋሊያ አይታይም። ዋሊያም ዝሞ በተጨባጭ ባልሆነ መረጃ እየታደነ ነው የሚል መረጃ ይወጣ ስለነበረ ይህን ያህል ቁጥሩ ቀንሶ ከሆነ ለማረጋገጥም ነው አሁን ድምፁ አቁሩ መሬት ላይ ያለውን እውነታ ለማረጋገጥ የዳሰሳ ጥናት እየተደረገ ያለው። የግጭት አንዱ ውጤቱ አንዱ እንደማሳያ ግን እንወስደዋለን። ምን ያህል ሊሆን ይችላል? የጉዳቱ መጠን ምን ያህልስ ቀንሷል? የችግሩ ምክንያት ምንድን ነው የሚለውን መነሻ አድርገን የገባ ነው እንጂ አሁን ብዙ ጊዜ ከአምስት መቶ እስከ ስድስት መቶ ዋሌ አካባቢ ነው ሊኖር የሚችል የሚል ግምት ያለው እንጂ በቆጠራ ወይም ደግሞ በሳይንሳዊ መንገድ የተረጋገጠ አይደለም። በቁርቁሩ ሳያኑ ሁለት ሺ ሀያ የታተመው የመጨረሻው ኢንሳይክሎፒዲያ ብሪታኒካ በኢትዮጵያ ብርቅዬ የሆነው የዋይሊያ አይቤክስ ብዛት አራት መቶ እንደሆነ ያስቀመጠ ሲሆን ቁጥሩ ከዛም እያሽቆለቆለ እንደመጣ በወቅቱ አስፍሮ ነበር። አቶ ናቃቸው በሰሜን ኢትዮጵያ እየተካሄዱ ያሉ ግጭቶች ፓርኮችን ለህገ ወጥ ወረራ አጋልጠዋል ይላሉ። ህወሓትና ኢትዮጵያ መንግስት መካከል በነበረው ጦርነት ምክንያት ከፍተኛ ጉዳት ወይም ደግሞ ችግር ያስተናገደው የካፍታ ሽራሮ ፓርክ አንዱ ነው። የካፍታ ሽራሮ ብሔራዊ ፓርክ ከኤርትራ ጋር የምንዋሰንበት በሀገራችን የዞኖች መገኛ ከሆኑ ብሔራዊ ፓርኮች ውስጥ አንዱ ነው። ዞን ብቻ ሳይሆን በርካታ የተፈጥሮ ሀብት ያለው በርካታ ቁጥር ያለው የቆላ ጋዘን የሚገኝበት ብሔራዊ ፓርክ ነው። ይሁን እንጂ በጦርነቱ ምክንያት በኢትዮጵያ መንግስትና በህወሓት መካከል በተፈጠረው ግጭት ኢንፎርመት ምክንያት የተወሰኑ ወራት ብሔራዊ ፓርኩ ሙሉ ለሙሉ ስራ ቁሞ ነበረ። በተለይ ከፍታ ስራ ሮሆንና ህ መረጋጋቱ እንደጀመረ የባለስልጣን መስሪያ ቤቱ በቀጥታ የጥበቃና ቁጥጥር ስራውን ጀምሯል። የዳርሳት ጥናት ለማድረግም ተሞክሯል። በተለይ በቆላ አጋዘን ጋር ተያይዞ በወቅቱ ህገወጥ ወጥ አደን የተከናወነበትን ሁኔታ በተቋም ለማየት ይሞክረናል። ተቋሙም የጥበቃና ቁጥጥር ስራውን ለማጠናከር በአካባቢው ካለው የጸጥታ ኃይል ጋር ሆኖ እዛ ካሉ ሰራተኞችን በማስተባበርና ድጋፍ በማድረግ ስራዎችን ሲያከናወኑ ቆይቷል። ይሁንና አሁንም አልፎ አልፎ በሚስተዋሉ ግጭቶች እና ከማህበረሰብ በሚመጡ ሰው ሰራሽ ጫናዎች ምክንያት በተለይ የህገወጥ ወረራ፣ ህገወጥ ሰፈራ፣ ህገወጥ ወርቅ የማውጣት ተግባራት መደበኛ ውን የጥበቃና ቁጥጥር ስራውን ለማከናወን ከፍተኛ ተግዳሮት ፈጥሯል። እሱንም ባለስልጣን መስሪያ ቤቱ በተለገሰን የሚሀገራችን አካባቢ የሚገኙ የጥበቃ ቦታዎችን ትኩረት ሰጥቶ በማዘጋጀት በአካባቢው ከሚገኙ ባለርሻ ጋር አካላት ጋር በጋራ በመሆን በመስራት ላይ። በህወሀትና በፌዴራል መንግስቱ መካከል የተደረገው ጦርነትም በትግራይ ክልል ቃፍታ ፓርክ ባለስልጣን መስሪያ ቤቱ የነበረውን ተደራሽነት ለወራት አስተጓጉሎ ነበር የሚሉት አቶ ግጭቱ በፓርኩ የሚኖሩ የቆላ አጋዘን እና ሌሎች እንስሳት ልውና ላይ አደጋ መጋረጡን ተናግረዋል። ለዚህም ህገ ወጥ የማዕድን ቁፋሮና ሰፈራን በምክንያትነት አንስተዋል። ጦርነት ሲባል ወይ ግጭት ሲባል በሰው ላይ ብቻም ሳይሆን በዱር እንስሳት ላይም የራስ የሆነ ተጽዕኖ ወይም ደግሞ ጉዳት አለው። እንደ ሀገር ኮቪድ ከመከሰቱ በተጨማሪ በሰሜኑ ሀገራችን ክፍል የተከሰተ ጦርነት፣ እንዲሁም አሁን ላይ በተለይ በአማራ ክልል አካባቢ ያለው ግጭት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ተለምዶ የጥበቃና ቁጥጥር ስራዎችን በተገቢው መንገድ ለማካሄድ የተወሰነ ተግባሮች ፈጥሮበታል። በተለይ በቱሪስት መዳረሻነቱ የምናውቀው የሰሜን ተራሮች ብሔራዊ ፓርክም አንዱ ገሰት ቀማሽ ስለሆነ እሱ ላይም ትኩረቱን ሰቶ በመስራት ላይ ይገኛል። መልካም ነገሮች አሉ። እነዛ ውጤቶችን በማጠናከር በቅርብ እንኳ አንድ የባለድርሻ አካላት የጋራ የውይይት መድረክ ተካሂዷል። በተለይ የሰሜን ተራሮች ብሔራዊ ፓርክን በተመለከተ አሁን ላይ የጥበቃና ቁጥጥር ስራ በመደበኛ ሁኔታ እየተካሄደ ነው። ወደ ሰሜን ቱሪስቱም እንደበፊቱ በሚጠበቀው ልክ ባይሆንም ግን ጎብኚው በሰላም ወጥቶ በሰላም እየገ የአሜሪካ ድምፅ በቅርቡ ያነጋገራቸው የአርባ ምንጭ ዩኒቨርሲቲ የተፈጥሮ ሳይንስ ኮሌጅ መምህር ዶክተር አዲሱ ፍቃዱ በዋናነት በዱር እንስሳት ላይ ለሚከተል ጉዳት መንስኤ የሚሆነው የመኖሪያ አካባቢያቸው ለተፈጥሯዊና ሰው ሰራሽ አደጋዎች መጋለጥ መሆኑን አንስተዋል። ግጭት የሚካሄድባቸው አካባቢዎች ከፍተኛ የሆነ የደን ምንጣሮች ይካሄዳሉ ለሚሊታሪ ኦፕሬሽን ሲባል። ይሄም ያው ሀገራችን ከተያያዘችው ከተለያዩ ግሪን ሌጋሲ እና ሌሎች ተያያዥ ዓለም አቀፍና ሀገር አቀፍ ፖሊሲዎች ጋር የሚጋጭ ነገር በተወሰነ መልኩ ይፈጥራል። ሁለተኛው የብዝሃ ሕይወትን መጥፋት እስከ መጥፋት ድረስ የሚያደርስ ጉዳት ያደርሳል። ይህም ስንል በተለይ የተለያዩ የዱር እንስሳቶች የሚኖሩበት አካባቢዎች ረብሻ ሲኖርበት፣ ደኖች ሲመነጠሩ ሀገር በቀል የሆኑ ሰብሎችንም እንስሳዎችንም በተለይ ደግሞ ሀገር በቀል የሆኑ ዛፎችን እና ሀገር በቀል የሆኑ ወይንም ደግሞ ኢንደሚክ የሆኑ እንስሳቶች ከፍተኛ ጉዳት ይደርስባቸዋል። በምስራቅ ሐረርጌ ኦሮሚያ ክልል የሚገኘው የባቢሌ ፓርክን መልሶ ለማቋቋም እየተሰራ መሆኑን የገለጹት የኢትዮጵያ የዱር እንስሳት ባለስልጣን መስሪያ ቤት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ናቃቸው ብርሌው ምንም እንኳን የፓርኮቹ ደህንነት የተጠበቀ ቢሆንም የቱሪስቶች ቁጥር መመናመን ገጥሟል ይላሉ። በተለይ ባለስልጣን በሚያስተዳድራቸው ብሔራዊ ፓርኮች ወይም ደግሞ በኦሮሚያ ብሔራዊ ክልላዊ መንግስት ስር የሚገኙ ብሔራዊ ፓርኮች ነው። መደበኛ ስራዎችን ለመስራት ያጋጠመ ችግር የለም፣ ግን የጥበቃ ቦታዎች አሉ። መደበኛ ስራውን የልማትና ጥበቃ፣ የጥበቃና የቁጥጥር ስራዎችን በተለመደው መንገድ እየተከናወኑ ይገኛሉ። ያን ያህል የጠበቀውን ቱሪስት ጎብኝቷል ማለት ባይቻልም፣ አልፎ አልፎ በተለያዩ አካባቢዎች የተፈጠሩ ሰው ሰራሽ ግጭቶች ከፍተኛ ተግዳሮት ፈጥረዋል። ይሁንና ግን በዛው ልክም ቢሆን ቱሪስት በቀላሉ ገብቶ የሚጎበኛቸው ቦታዎችም አሉ። በተለይ በዚህ አመት የነጭ ሳር ብሔራዊ ፓርክ በርካታ ቱሪስቶችን ያስተናገደ ብሔራዊ ፓርክ ነው። እንዲሁም የባሌ ተራሮች ብሔራዊ ፓርክ በርካታ የሀገር ውስጥ እና የውጭ ሀገር ቱሪስቶችን ያስተናገደ ብሔራዊ ነው። በተመሳሳይ አሁን ሰሜን ላይ ጥሩ እንቅስቃሴ ተጀምሯል። ኢትዮጵያ የሰላሳ አንድ አጥቢ ብርቅዬ እንስሳት ባለቤት ስትሆን ከእነዚህ ውስጥ ዋሊያ አይቤክስ፣ ጭላዳ ዝንጀሮ እና ቀይ ቀበሮን ጨምሮ ሰባት የሚሆኑ እንስሳት የሕልውና አደጋ እንደ የተለያዩ መዛግብት ያሳያሉ። አቶ ናቃቸው ብርሌውም የማህበረሰቡን ትኩረት የሚስቡ የተለያዩ ክስተቶች ቢኖሩም የዱር እንስሳት ግን ትኩረት ሊሰጣቸው እንደሚገባ አጽንኦት ሰጥተው አሳስበዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።